sport. ጤና ይስጥልኝ አድማጮች እንደምናምሽታችኋል። በእንግሊዝ ፕሪምየር ሊግ ዋንጫውን ለማንሳት በማንቸስተር ሲቲ እና በሊቨርፑል መካከል ትንቅንቁ ቀጥሏል። የሁለቱም ቡድን አሰልጣኞች ከእንግዲህ መሸነፍ የለም ሲሉ ፎክሯል። ሁለቱም በአሸናፊነታቸው ከቀጠሉ ሊቨርፑል የአመታት ሕልሙ መክኖ ይቀራል። ማንቸስተር ሲቲ በአንድ ጨዋታ ከተዘናጋ ነገር ይበላሽበታል። በኢትዮጵያ ፕሪምየር ሊግ ባህር ዳር ከነማ የእግር ኳስ ቡድን መቀሌ ሰባ እንደርታን አንድ ለዜሮ ባሸነፈበት ጨዋታ ደጋፊ ች እጅግ ሰላማዊ የሆነ ድጋፍ አሳይቷል። የደጋፊዎችን ሁኔታ በተመለከተ ቃለ መጠይቅ አድርገናል። የጀርመኑ ኃያል ባየር ሚንሽን እግር ኳስ ቡድን አመራር አዲስ አበባ ገብቷል። በሳምንቱ መጨረሻ ኢትዮጵያውያን አትሌቶች በፓሪስ ጎዳናዎች ደምቀው አምሽቷል። አብራችን ቆዩም። በእንግሊዝ ፕሪምየር ሊግ ለዋንጫ ሽሚያ የሚደረገው ፉክክር ተጠናክሮ ቀጥሏል። ትናንት ሊቨርፑል ቼልሲን ሁለት ለዜሮ ድል በማድረግ አንድ ተስተካካይ ጨዋታ የሚቀረው ማንቸስተር ሲቲን በሁለት ነጥብ በልጦ መሪነቱን ለጊዜው አስጠብቋል። በትናንቱ ጨዋታ የሊቨርፑል ሁለተኛ ግብ ግብጻዊው መሐመድ ሳላህ ድንቅ ብቃቱን ያስቆጠረባት ናት። ክሪስታል ፓላስን ሶስት ለአንድ ያሸነፈው ማንቸስተር ሲቲ በቀጣይ ነጥብ ላለመጣል የሞት ሽረት ፍልሚያ ማድረጉ አይቀርም። ማንቸስተር ሲቲ አንድ ተስተካካይ ጨዋታውን የሚያከናውነው የፊታችን ቅዳሜ ከቶትናም ሆትስፐር ጋር ነው። 67 ነጥብ ያለው ቶትናም ሆትስፐርን ማንቸስተር ሲቲ 83 ነጥብ ይዞ ቢርቀውም በደረጃ ሰንጠረዡ ለሶስተኛነት ነው የሚፋለመው። እንደ ማንቸስተር ሲቲ ሁሉ አንድ ተስተካካይ ጨዋታ የሚቀረው ቶትናም በአንድ ነጥብ የሚከተለው ቼልሲን በአስተማማኝ ነጥ ነጥብ ለመራቅ ከባድ ፍልሚያ ማድረጉ አይቀርም። ትናንት በሊቨርፑል የተሸነፈው ቼልሲ 66 ነጥብ ሰብስቦ አራተኛ ደረጃ ላይ ይገኛል። ካርዲፍ ሲቲ ፉላምና ሁደርስፌልድ እንደየቅደም ተከተላቸው ከ18ኛ እስከ 20ኛ ወራጅ ቀጣናው ግርጌ ውስጥ ይገኛሉ። ሊቨርፑል ቀጣይ አራት ቀሪ ጨዋታዎቹን የሚያደርገው ከነዚህ ወራጅ ቀጣና ውስጥ ከሚገኙት ካርዲፍ ሲቲና ሁደርስፌልድ እንዲሁም ኒውካስልና ዎልፍስ ጋር ነው። በአንጻሩ ማንቸስተር ሲቲ በደረጃው ሶስተኛና አምስተኛ ከሆኑት ቶትናምና ማንቸስተር ዩናይትድ ጋር እንዲሁም ላይስተር ሲቲ ብራይተንና በርንሌ ጋር ይጫወታል። ያም በመሆኑ ምናልባት እድሉ ለሊቨርፑል የሰፋ ይመስላል። የጀርመኑ ሀያል ባየር ሚንሽን ትናንት ፎርቱና ዱስልዶርፍን አራት ለአንድ በሆነ ሰፊ ልዩነት በማሸነፍ በቡንደስሊጋው መሪነቱን ዳግም ተረክቧል። ዶርትሙንድ ማይንትስን ከትናንት በስቲያ ሁለት ለአንድ ማሸነፍ ቢችልም በባየር ሚንሽን በአንድ ነጥብ ከመበለጥ አልዳንም። ባለፉት አምስት ተከታታይ ጨዋታዎች ባየር ሚንሽን በአንድ ጨዋታ ነጥብ ሲጋራ ተቀናቃኙ ቦሩሲያ ዶርትሙንድ በአንድ ጨዋታ ነጥብ መጣሉ እንዲበለጥ አድርጎታል። ባየር ሚንሽን የደረጃ ሰንጠረዡን የሚመራው 67 ነጥብ ይዞ ነው። ቦሩሲያ ዶርትሙንድ በ66፣ እንዲሁም ላይፕሲጅ በ58 ነጥብ ሁለተኛና ሦስተኛ ሆነው ይከተላሉ። የባየር ሚንሽን ዋና ስራ አስፈጻሚ ጀርመናዊው ካርል ሄይንስ ሩሜኒገን ጨምሮ የቡድኑ አባላት አዲስ አበባ ስታዲየም የፊታችን ረቡዕ ይገኛሉ። እዚያም የኢትዮጵያ ታዳጊ እግር ኳስ ተጫዋቾችን የሚመለከቱ መሆኑ ተጠቅሷል። የመጀመሪያው የባየርን የእግር ኳስ ትምህርት ቤትንም በ ኢትዮጵያ በይፋ እንደሚከፍቱ የጀርመን ኤምባሲ በፌስቡክ ገጹ በእንግሊዝኛ አትቷል። ከባየር ሚኒሽን የእግር ኳስ ትምህርት ቤት ከኢትዮጵያ ስፖርት ኮሚሽን፣ ከኢትዮጵያ እግር ኳስ ፌዴሬሽን እና ከባየር ሚኒሽን ከፍተኛ አመራር በተገኙበት የእግር ኳስ ትምህርት ቤቱ ይመረቃል ተብሏል። ረቡዕ ዕለት ከጠዋቱ ሶስት ሰዓት ተኩል በሚጀምረው ውድድር ስምንት የኢትዮጵያ ወጣት ቡድኖች ጨዋታ ያከናውናሉ። ቡድኖቹም የቅዱስ ጊዮርጊስ፣ የኢትዮጵያ ቡና፣ የኢትዮ ኤሌክትሪክ፣ መዲና መከላከያ፣ ሰላም እንዲሁም የሰውነት እግር ኳስ ትምህርት ቤትና የኢትዮ ወጣቶች ስፖርት አካዳሚ መሆናቸውን ኤምባሲው አክሏል። በኢትዮጵያ ፕሪምየር ሊግ የእግር ኳስ ግጥሚያ ደግሞ መሪው መቀሌ የሰባ እንደርታ ትናንት ባህር ዳር ከተማ ስታዲየም ውስጥ በባህር ዳር ከነማ 1 ለ 0 ተሸንፏል። ውድድሩ የተከናወነው በርካታ ደጋፊዎች በተገኙበት ሲሆን ስፖርታዊ ጨዋነት ጎልቶ ታይቷል። የእግር ኳስ ስፖርት ጋዜጠኛ ኦምና ታደለ የደጋፊዎቹን ሁኔታ አስገራሚ የድጋፍ ድባብ ሲል ገልጦታል። አዎ፣ ያው ባህር ዳር ከተማ በሜዳው ሲጫወት የግዙፍ ስታዲየም ባለቤት ከተማ የሆነች ስለሆነች ባህር ዳር ብዙ ደጋፊዎች ይገባሉ። መቀሌ የሊጉ መሪነት ላይ ስለሚገኝ እንዲሁም ባህር ዳር በሂሳብ ስሌት እስካሁን ድረስ የዋንጫ ፍክክር ውስጥ የሚገኝ በመሆኑ ጨዋታው ትንሽ ውጥረት የበዛበት ይሆናል ተብሎ ተገምቷል። በዛውም ውጥረትም የበዛበት ስለሆነ ብዙ ደጋፊዎች በስቴዲየም ተገኝተው ተከታትለውታል። እንደተመለከት ነው፣ አስገራሚ የድጋፍ ድባብም ተመልክተናል። እንደተለመደው የባህር ዳር ከተማ ደጋፊዎች መገለጫ የሆነ ድጋፍም በብዙ መልኩ ተመልክተናል። የጨዋታው ላይ ጥቂት ቢሆኑም በቴሌቪዥን የመቀሌ ሰባ እንደርታ ደጋፊዎች ታይቷል። እንደውም ከባህርዳር ከነማ ደጋፊዎች ጋር አንድ ላይ ፎቶግራፍ ሲነሱ ስቴዲየም ውስጥም ከዚህ ቀደም ይታዩ የነበሩ ለየት ያሉ ምስሎች፣ አንዱ አንዱን የሚያጥላላ ምስል፣ ስድብ የመሳሰሉ ነገሮች አልነበሩም። ከዛ አንጻር እንዴት ታየዋለህ ሁኔታውን? በተለይ የአማራና የትግራይ ክልል ክለቦች እርስ በርስ ሲገናኙ ያለፉትን ሶስት ዓመታት ወዲህ ትንሹ ውጥረቶች እየበዙ በመምጣታቸው ያው ፖለቲካ ትኩሳቱ ወደ እግር ኳሱም በመዛመቱ ምክንያት በሁለቱ ክልል ክለቦች መካከል የሚደረጉ ጨዋታዎች በብዛት ረብሻ፣ ነውጥ፣ የደጋፊዎች ዘለፋ አያጣውም ነበር እንዲሁም በቅርብ ሳምንታት እንኳን የተመለከትናቸው ሁለቱ ክልል ክለቦች መካከል በተደረጉ ጨዋታዎች ላይ ያ ትንሽ ጥሩ ያልሆኑ ባነሮችን አንዳንድ ጊዜ ተመልክተናል እና ከሱ ከሱ አንጻር ትናንቱ ጨዋታ ላይ ይህን ነገር አልተመለከትንም። ይህም በአዎንታዊ ጎኑ ሊገለጽ የሚገባ ነው። በእርግጥ አሁንም ድረስ የኢትዮጵያ ፌሚሊግ የጨዋታዎች ላይ በብዛት ደጋፊዎች ከሜዳ ውጭ የሚደረጉ ጨዋታዎችን ከከተማቸው ርቀው ሄደው በብሩናችን የማበረታታት ሁኔታ ነገር አሁን ላይ ትንሽ እየቀጠቀበ ነው። ምክንያቱም ችግሮች ስላሉ በደጋፊዎች መካከል አሁንም ረብሻዎች፣ ነጦች ስለሚነሱ ያንን ነገር አልተመለከትንም። በእርግጥ የተወሰኑ ጥቂት የሚባሉ ይመጫሉ ደጋፊዎች በሶሻል ሚዲያ የተመለከትናቸው አሉ፣ ፎቶዎችን ሲነሱ ተመልክተናል። ከዛ ውጭ ግን በትናንትና ጨዋታ አጉል የሆኑ ጥሩ ያልሆኑ መልክቶችን ሲተላልፈ አልተመለከትንም። እንዲሁም ባነሮችንም አላየነ በጥሩ መልኩ የሚነሳ ይመስለኛል ባለው ጥቂትም ቢሆን በነበሩት ደጋፊዎች መካከል የተለየ መጥፎ ነገር አልታየም። ከዚህ በፊት እንደነበረው ስቴዲዮም ውስጥም ምስሎች፣ የተለያዩ መፈክሮች፣ ምስሎች ሲንጸባረቁ አልተስተዋሉም። ምናልባት ይሄ አንድ የሚያሳየው ነገር ሊኖር ይችላል። ወደፊት ቡድኖች፣ ደጋፊዎች ከአንዱ ወደ አንዱ ቦታ በብዛት ቢሄዱም ምንም የሚያመጣው ነገር የሚል ነገር ማንሳት ይቻላል ወይ? አሁንም ድረስ የደጋፊዎች ሁኔታ ትኩረት ሊያሻው ይችላል ትላለ ያ የደጋፊዎች ሁኔታ አሁንም ትኩረት የሚያሻው ነው። ምክንያቱም በብዛት የደጋፊ ማህበራት የተቋቋሙ ነው። አልፎ አልፎ ጥሩ ነገሮችን የደጋፊ ማህበራት ውስጥ ሰሩት አለ። ግን ታች ወርዶ ሁሉንም ደጋፊ ያቀፈ በመስራት ደረጃ አሁንም ብዙ ስራዎች ይቀራሉ ያልተሰሩም ነገሮች አሉእና በዛ በዛ አንጻር አሁንም ድረስ ደጋፊዎች ከሜዳቸው ውጭ የሚደረጉ ስራዎችን ክለቦቻቸውን እንዲያበረታቱ አሁን ባለው ሁኔታ አይመከርም። ካለውም የፖለቲካ ሁኔታ እንዲሁም ያለፉትን ሶስትና እና አራት ዓመታት እግር ኳሱ ይዞት የመጣው አዲስ ባህሪ በመሆኑ አሁንም ድረስ አይመከርም። ግን ቢያንስ የሜዳዋ ላይ ያለውን ጨዋታ በሰላማዊ መንገድ ማጠናቀቅ የሚቻልበትን መንገድ መፍጠር ይችላል። በደጋፊዎች መካከል ያለውን ግንኙነት ግን ያው ጊዜ ቢፈልግም ቀስ በቀስ ማስተካከልና ደጋፊ ማህበራት የተቀናጀ ሁኔታ አንዱ ደጋፊ ማህበር ከሌላኛው ደጋፊ ማህበር ጋር በመነጋገር ውይይቶችን በማድረግ እንዲሁም የራሳቸውንም ደጋፊ ስለ ስፖርት ተጨዋነትም ይሁን ሌሎች ነገሮች በማስተማር በማስተማር ስል ሁልጊዜ ማስተማር አለባቸው። የስፖርት የጨዋነት ጉድለት ብቻ ሲታይ አይደለም ማስተማር ያለባቸው፣ ሁልጊዜ እያስተማሩ መሻሻሎችን ማየት እንችላለን። አሁን ባለ ሁኔታ ግን ያው ከመሪዎች የሚደረጉ ጨዋታዎችን በጋቶች ሂደው ቢያዩ እንዲያዩ አይመከርም። አድማጮች በመቀሌ ሰባ እንደርታና ባህር ዳር ከነማ ጨዋታ ለድጋፍ የወጡ ታዳሚዎችም በተመለከተ የስፖርት ተንታኙ ኦምና ታደለ የታዘበውን ነገር ነበር የነገረን። ኦምና ለሰጠን ማብራሪያ በዶቼ ቬለ የስፖርት ክፍል ከልብ አመሰግናለሁ። እግዜር ይስጥልኝ። ኦምና፣ እኔም አመሰግናለሁ። አትሌቲክስ ኢትዮጵያዊቷ አትሌት ወርቅነሽ ደገፋ ዛሬ ማምሻውን በዩናይትድ ስቴትስ ቦስተን ከተማ በተከናወነው የቦስተን ማራቶን የሩጫ ውድድር አሸነፈች። ወርቅነሽ በውድድሩ አንደኛ ለመውጣት የፈጀባት ጊዜ ሁለት ሰዓት ከሃያ ሶስት ደቂቃ ከሰላሳ ሰከንድ ነው። በዚህ ውድድር ስታሸንፍም ስምንተኛዋ ኢትዮጵያዊት ሆና ተመዝግባለች። ትናንት በፈረንሳይ መዲና በተካሄደው የፓሪስ ማራቶን ሩጫ ውድድር ደግሞ ኢትዮጵያውያኑ አትሌቶች ገለቴ ቡርቃ ቡርቃና አብርሃ ምላው በሴቶችና በወንዶች ምድብ ድል ተጎናጽፏል። በተለይ ኢትዮጵያዊያቱ ተፎካካሪዎች ከአንድ እስከ ሶስት ያለውን ቦታ በመቆጣጠር ደምቀው ታይቷል። ሁለቱ የአገሯን ልጆችን አስከትላ ለድል የበቃቸው አትሌት ገለቴ ቡርቃ የማራቶን ሩጫ ድልን መጋቢት አንድ ቀን በኢትዮጵያ አየር መንገድ የአውሮፕላን አደጋ ሕይወታቸውን ላጡት ሰዎች መታሰቢያ መዋሏን ለዶቼቬሌ ተናግራለች። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። አስተያየትና ጥቆማችሁ ያለን መልካም ጊዜ ጥናሽጥልኝ